በኢትዮጵያ ሶማሌ ክልል የሚንቀሳቀሰው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ከመንግስት ኃይሎች ጋር ጦርነት ላይ መሆኑን ሲናገር ቆይቷል። መንግስትም በበኩሉ ቡድኑ በጸረ ሰላም እንቅስቃሴ ውስጥ መሰማራቱን የተናገረው በተደጋጋሚ ነው። ግንባሩ በሚያዝያ 1998 ባደረሰው ጥቃት ከሰባ በላይ የሚሆኑ ኢትዮጵያውያንና ቻይናውያን የማዕድን ፍለጋ ሰራተኞችን መግደሉም የጸጥታ ችግሩ ይበልጥ እንዲባባት አድርጓል። ይህንኑ ተከትሎ በወሰደው እርምጃ ሁኔታዎችን በቁጥጥር ስር መዋሉን ሲገለጽ የቆየው መንግስት ሰሞኑን ደግሞ ሰላማዊ መደምደሚያ ላይ መደረሱን ተናግሯል። በመንግስት የመገናኛ ብዙሀን የተጠቀሰው መግለጫ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ህገ መንግስቱን መሰረት ያደረገ ስምምነት መፈራረሙን አስረድቷል። ጠቅላይ ሚኒስትር መለስ ዜናዊ ከሁለት ወራት በፊት ጋዜጠኞች ሲናገሩ ህገ መንግስቱን ሊቀበል ከተዘጋጀ ድርጅትም ሆነ ግለሰብ ጋር ለመደራደር ዝግጁ መሆናቸውን ጠቅሰዋል። ድርድር ኦነግ ከነግንቦት ግንቦት ሰባት ጋር የተባለውን መርሁ ነው። ዋናው ነገር መርሁ ልዩነቶችን በሰላማዊ መንገድ መፍታት የሰለጠነና ተገቢ ዘዴ ነው። አንደኛው መርህ ነው። ሁለተኛ በሀገራችን ሰላም ለማስፈን የሚቻለው ህገ መንግስቱንና ህገ መንግስታዊ ስርዓቱን በመቀበል በዚሁ ማዕቀፍ የራስን አላማ በሰላማዊ መንገድ ለማራመድ በመዘጋጀት ነው። እነዚህን መርሆች የሚቀበል ማንኛውም ድርጅት ቡድን፣ ግለሰብም ቢሆን ያኮረፈ ግለሰብም ቢሆን ከዚሁ ጋር ተደራድረን ወደ ህገ መንግስታዊ ማዕቀፉ እንዲመለስ ለማድረግ ዝግጁ ነን። በሸራተን አዲስ በተካሄደው የሰላም ስምምነት ላይ የተናገሩት የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አቶ አባይ ፀሐዬ መንግስት ለሰላሙ ጥረት መሳካት ሲሰራ መቆየቱን ገልጸዋል። ከክልሉ ሽማግሌዎች፣ ከክልሉ መንግስትና ከመላው ህዝብ ጋር በመሆን እልህ አስጨራሽ የሰላም ጥረት ሲያደርግ ቆይተዋል ነው ያሉት። ግንባሩን በመወከል ስምምነቱን የፈረሙት ኢንጂነር ሳላዲን አማኦ ባለፉት 18 ዓመታት የሶማሌ ክልል ልማትና ሰላም የኋሊት መጓዙን ጠቁመዋል። ለዚህም ምክንያቱ በክልሉ ይንቀሳቀሱ የነበሩ ጸረ ሰላም ኃይሎች መሆናቸውን፣ ኦብነግም ከእነዚሁ አንዱ መሆኑን መናገራቸው በመገናኛ ብዙሀን ዘገባ ተመልክቷል። ስምምነቱ የኦብነግን አመራር ሙሉ በሙሉ ስለማካተቱ በግልጽ የተነገረ ነገር የለም። አቶ አባይ ፀሐየ ግን ከፍተኛ ቁጥር ያላቸው የኦብነግ አመራር አባላት በኢንጂነር ሳላዲን አማኦ በመመራት የሰላም ትግል ማካሄዳቸውን ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኦብነግ ከኢትዮጵያ መንግስት ጋር በተፈራረመው የሰላም ስምምነት መሰረት ግንባሩ የትጥቅ ትግል እንደሚያቆም መንግስት በበኩሉ በእስር ላይ የሚገኙ አባላቱን እንደሚፈታና ሌሎቹም ምሕረት እንደሚያደርግ ዛሬ የወጣው የኢትዮጵያን ሄራልድ ጋዜጣ ዘግቧል። በዚህ ላይ ሪፖርት የላከልን እስክንድር ፍሬው ነው። መንግስታዊው ዘኢትዮጵያን ሄራልድ ጋዜጣ በዛሬ እትሙ እንዳመለከተው የኢትዮጵያ መንግስትና ኦብነግ ሰሞኑን የተፈራረሙት የሰላም ስምምነት ቀደም ሲል የነበረውን ያረጋገጠ ነው። እንደ ጋዜጣው፣ ሁለቱም ወገኖች እንደ አውሮፓውያን አቆጣጠር ነሐሴ 1 2010 በዋሽንግተን ዲሲ የመግባቢያ ሰነድ ፈርመዋል። ሌሎች ድርድሮችም ተካሂደዋል። በስምምነቱ መሰረት ኦብነግ በሶማሌ ክልል ሲያካሄድ የነበረውን የትጥቅ ትግል እስከ መጨረሻው ያቆማል። መንግስት በበኩሉ የታሰሩ የኦብነግ አባላትን ይፈታል። ኦብነግ በኢትዮጵያ ህገ መንግስትና በሌሎ ኃይሎች የሀገሪቱ ህጎች መሰረት ለመንቀሳቀስ መስማማቱም ተመልክቷል። የዚህ የሰላም ሂደት አካላት ያልሆኑ አባላትን ወደ ሰላሙ ስምምነት ለማምጣት ከመንግስት ጋር ተባብሮ ለመስራት መስማማቱም ተጠቅሷል። የኢትዮጵያ መንግስት በሌላ በኩል ለኦብነግ አመራሮች ና አባላት ምህረት እንደሚያደርግ ተጠቁሟል። ባለፉት ዓመታት በነበረው ግጭት ምክንያት ሀገር ለቀው የሄዱ ሰዎች ሁሉ ወደ ሀገራቸው የመለሱ ዘንድ መንግስት ጥሪ እንደሚያደርግም በስምምነቱ ተካቷል። ወደ ሀገር የሚመለሱትን አባላትም መልሰው ለማቋቋምና ለመደገፍ ወደ ማህበረሰቡም እንዲቀላቀሉ ለማድረግ መንግስት ግብዓቶችን እንደሚመድብ የተጠቀሰው ሌላው ነው። ኦብነግን በመወከል ስምምነቱን የፈረሙት የድርጅቱ ሊቀመንበር ኢንጂነር ሳላዲን አብዱራህማን ማወ ናቸው። ጠቅላይ ሚኒስትር መለስ ዜናዊ በትናንትናው እለት ኢንጂነር ሳላዲን ማውን ተቀብለው ማነጋገራቸውንም ዘኢትዮጵያን ሄራልድ ዘግበዋል። ኦብነግ የዛሬ 18 ዓመት የትጥቅ ትግል የጀመረው በሶማሌ ክልል ፊቅዞን ዞን ጌሪጎዋን በተባለ ቦታ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል በሶማሌ ክልል ከሚንቀሳቀሰው የኦጋዴን ብሔራዊ ነጻ አውጭ ግንባር ኦብነግ አንጃ ጋር የሰላም ልምምነት ተፈራርሚ ያለው ማለቱን ሌላው አንጃ አስተባብሏል። ኦብነግ ከሁለት አልተከፈለም። የሰላም ስምምነቱን የፈረሙት ሀይሎች ህጋዊና እውቅና የሌላቸው ናቸው ሲል በውጭ የሚገኘው አንጃ ለቪኦኤ ገልጿል። ሄኖክ ሰማያ ሰማያጊዜር ከድርጅቱ ኃላፊዎች አንዱን አነጋግሯል። የኢትዮጵያ መንግስት ከኦጋዴን ነጻ አውጪ ግንባር ከተገነጠለው አንጃ ጋር የሰላም ስምምነት ተፈራርሟል። በስምምነቱ ሰነድ ላይ በዚህ ሳምንት በአዲስ አበባ ፊርማቸውን ያኖሩት የኢትዮጵያው የፌዴራል ጉዳዮች ሚኒስትር ሽፈራው ተክለ ማርያምና የኦጋዴን ብሔራዊ ነጻ አውጪ ግንባሩ አንጃ መሪ ሳላሀዲን ማዎ ናቸው። ሳላሀዲን ማዎው የሰላሙን ስምምነት የፈረሙበትም ምክንያት ሲናገሩ የጦርነት አውዳሚነት ስለገባን ነው ብለዋል። ስምምነቱን በተመለከተ ከፌዴራል ጉዳዮች ሚኒስትሩ ተጨማሪ ማብራሪያ ለማግኘት ላለፉት ሁለት ቀናት ያደረግነው ሙከራ አልተሳካም። መስመር ላይ ግን በስምምነቱ አልካፈልም አልተካፈልኩም የሚለው የኦጋዴን ብሔራዊ ነጻ አውጪ ግንባር የውጭ ጉዳይ ኮሚቴ አባል ሐሰን አብዱላሂ መስመር ላይ ይገኛሉ። እንደምናመሹ አቶ ሐሰን። በጣም ጥሩ። እስቲ ይግለጹልን፣ ይህንን ስምምነት የሰላም ስምምነት አስመልክቶ በእናንተ በኩል ያለው አቋም ምንድን ነው? መጀመሪያ መግለጽ የምንፈልገው ኦነለፍ ሁለት ክፍል አለ። የተካፈለው ኦነለፍ የኦጋዳን ብሔራዊ ነጻ አውጪ ግንባር አንድ ብቻ ነው። ሁለት የሚባል የለም። ሳላህዲን መኦ የሚወክል አንጃ የለም። ይህንን አንጃ የፈጠሩት የኢህአዴግ መንግስት ነው። ይህን የፈጠሩት አንድ ግለሰብ አንድ አንጃ ራሱን ሊፈጥር አይችልም። ሳላህዲን መኦ ከስድስት ዓመት በፊት ነበረ ከኦጋዳን ብሔራዊ ነጻ አውጪ ግንባር በሰሩት ስራዎች ምክንያት የህዝቡን ንብረት በመዘርፍ የድርጅቱን ንብረት በመዝረፍ ነው የተባረረው ከስድስት ዓመት በፊት እና የኦጋዴኑ ህዝብ አይወክልም። ይህንን ደግሞ እኛ አንጃ ሳንሆን የኦጋዴኑ ህዝብ ወክለን ይህንን አንቀበልም ነው የምንለው። ምክንያቱም ይህንን ደግሞ ተቀባይነት በኦጋዴን ህዝብ የለውም ኢንተርናሽናል ኮሚኒቲ ወይም ወይም የዓለምን ህብረተሰብ ሆን ብሎ ለማሳሳት የተደረገ ስምምነት ነው እንጂ ይሄ ሁኔታውን ያባብሳል እንጂ ምንም ለውጥ ሊያመጣ አይችልም በኦጋዴን ህዝብ ኢትዮጵያ ውስጥ አንድ የተለመደ ነገር፣ አንድ የፖለቲካ አንጃ ከሌላው ተሰንጥሮ በሚንቀሳቀስበት ጊዜ አንዱ አንጃ ለሌላኛው አንጃ እውቅና አይሰጥም። ሳላሀዲን ማዎ ብቻ ሳይሆኑ ሌሎችም የቀድሞ የኦብነግ አባል የነበሩ እንደተቀላቀሉ ነው የዜና መረጃዎቹ የሚገልጹት። ስለነዛ ሰዎች ከግለሰቡ ወጥተን በጠቅላላ ስለ ቡድኑ ብንነጋገር ይሄ እንኳን ቡድን ተብሎ አንድ ግለሰብ ሊጠቀስ አይቻልም። ምክንያቱም የእኛ ድርጅት አንድ መቶ ሀምሳ ማዕከላዊ ኮሚቴ አላቸው። አስራ አምስት ስራ አስፈጻሚ ኮሚቴ አሉን፣ የጦር መሪዎች አሉን። ከነዚህም ውስጥ አንዱ ከኢትዮጵያ ሕዝብ ስምምነት አድርጓል ከተባለ ስምምነት አድርጓል ለማለት ይቻላል። ግን ሳላዲን ሞው ከጀርመን ሀገር የኖረ የኢትዮጵያ መንግስት ከጀርመን ሀገር አስመጥቶ ስምምነት እናደርጋለን ማለት ይሄ እንኳን የአካባቢውን መፍትሄ ሊያመጣ አይችልም። ይሄ ደግሞ ለኢትዮጵያ መንግስት አዲስ ዓለም ምክንያቱም አምስተኛ ጊዜያቸው ነው የይስሙላ ስምምነት ከተፈራረሙ አዲስ ዓለም እናንተስ ከኢትዮጵያ መንግስት ጋር ለመደራደር እቅዱ አላችሁ ወይ? ምክንያቱም የኢትዮጵያ መንግስት በቀጣይነት ከሌሎችም ቡድኖች ጋር ለመወያየት ፈቃደኛ እንደሆነ ስምምነቱ ሲፈረም ገልጿልና ነው ይህን የምጠይቀው። የጠቅላይ ሚኒስትር መለስ ዜናዊ የብሔራዊ ደህንነት አማካሪ አቶ አባይ ጸሐየም ሰሞኑን ወደ ዴንማርክ በማቅናት ከማህበረሰቡ ጋር ውይይት ያደርጋሉ። ትነጋገራላችሁ? ትደራደራላችሁ? በዚህ ውይይት ላይ እኛ ከዚህ በፊትም ጠቅሰናል። ቅድመ ሁኔታዎች አሉ። እኛ ከኢትዮጵያ መንግስት ጋር ድርድር የምናደርገው ሌላ ሶስተኛ ወገን መኖር አለበት፣ በሶስተኛ ሀገር ደግሞ ስብሰባው መካሄድ አለበት ነው የምንለው። የኢትዮጵያ መንግስት ይህንን ካልተቀበለ ድረስ እኛ ከነሱ ጋር ስምምነት የምናደርግበት ምክንያት የለም። ለምን ሶስተኛ ወገን በቀጥታ መነጋገር ከተቻለ? ምክንያቱም የምንደርሳቸው ውሳኔዎችን እንደ ምስክር ሆኖ ሶስተኛ ወገን ከሌለ ኢህአዴግ ከሀያ ዓመት በላይ እኛ አገር ገዝቷል። ይህንን የምናውቃቸው ታክቲኮች ቢያመጡልን አንቀበልም። ምክንያቱም የኢህአዲግ አናምናቸው። ካሁን በፊትም የኛ ሰው ገለዋል። ቀጥታ እንነጋገር ብሎ በቀብዳር ላይ ደቅ አብደዳስን የተባለው ገለው ነበር፣ የማዕከላዊ ኮሚቴ አባል እና ይሄ ከእነሱ ጋር እንዳውም የምናደርገው ስምምነት ቀጥታ የለም ምን ማለት ጦርነት ነው ብለዋል። ባለፈው ከኛ ዝግጅት ክፍል ጋር ባደረጉት ቃለመጠይቅ ጦርነት ስለሆነ በጦርነት ውስጥ ደግሞ እኛም እንገላለን፣ እነሱ ይገላሉ። ግን እንደው ዘለቄታ ያለው ሰላም ከማምጣት አንጻር ከኢትዮጵያ መንግስት ጋር በቀጥታ ውይይት እድሉን ብታገኙ ትወያያላችሁ ወይ? እኛ የምንፈልገው የህዝባችን መብት ይከበር ነው እንጂ ጦርነት ለእኛ መፍትሄ ሊያመጣ አይችልም። ስምምነት ከተገኘ ጦርነት ሊቆም ይችላል። ስምምነት ከሌለ ጦርነት መቼውም የማይቀውም ነገር ነው። የራስን ዕድል የራስ መወሰን እስከ መገንጠል ድረስ የሚለው የእኛ ህዝብ ዕድል የሰጠው መብቱ ይጠበቅ ይከበር ነው የምንለው ይህንንም መንግስቱ መሆን የመጣ ይሁን የነበረውም ይሁን እኛ ጉዳይ ይሄ ጉዳይ የፖለቲካ ጉዳይ ይፈታ ነው የምንለው። የፖለቲካ ጉዳዩ ሊፈታ የሚችለው በአንቀጽ ሰላሳ ዘጠኝ ነው ብላችሁ ነው የምታስቡት? እንዲያው በጥቁርና በነጭ እናስቀምጠውና ከኢትዮጵያ ተገንጥላችሁ የራሳችሁን መንግስት መመስረት ነው ትልቁ የፖለቲካ አጀንዳችሁ? እኛ ይገንጠል አይገንጠል ነው አንልም። ህዝቡ ነው የሚወስነው። አቶ ሀሰን አብዱላሂ የኦጋዴን ብሔራዊ ነጻ አውጪ ግንባር የውጭ ጉዳይ ኮሚቴ አባል ለሰጡን ማብራሪያ አመሰግናለሁ። እኔ በጣም አመሰግናለሁ።